ማህደረ ዜና የባህረ ሰላጤዋ ቁልፍ አገር ሳውዲ አረቢያ ካለፈው ቅዳሜ ጀምሮ በተከታታይ በተከሰቱ ፖለቲካዊ ሁነቶች እየተናጠች ትገኛለች። በጥቂት ሰዓታት ውስጥ የተደራረቡት ክስተቶች የአካባቢውን ፖለቲካ በቅጡ ለሚከታተሉ ተንታኞች እንኳ ያልተጠበቁና እንግዳ ሆነውባቸዋል። የሊባኖስ ጠቅላይ ሚኒስትር በሪያድ ሆነው ሥራ መልቀቃቸውን ማወጃቸው ሳዑዲ በሪያድ ላይ የተቃጣ የሚሳኤል ጥቃትን አከሸፍኩ ማለቷ፣ የሀገሪቱ የብሔራዊ ዘብ የበላይ የሆኑ ልዑል ከኃላፊነት መነሳት፣ በሳዑዲ አልጋውራሽ የሚመራ የጸረ ሙስና ኮሚቴ መቋቋም፣ የበርካታ ልዑላን ባለሥልጣናትና ባለወረቶች እስር፣ እንደዚሁም በሄሊኮፕተር መከስከስ የአንድ ልዑል መሞት በ48 ሰዓታት ውስጥ የተሰሙ ዜናዎች ናቸው። ከሁሉም በላይ ትኩረትን ስቦ እስካሁን እያነጋገረ ያለው ግን የእስሩ ጉዳይ ነው። ቅዳሜ ምሽቱን ይፋ በወጣው የእስራት እርምጃ 11 ልዑላን፣ አራት በስራ ላይ ያሉና 11 የቀድሞ ሚኒስትሮች፣ ሶስት ከፍተኛ ባለሥልጣናት በቁጥጥር ስር ውለዋል። በሙስና ላይ የተከፈተ ዘመቻ በተባለለት የእስራት እርምጃ ቢሊዮነሮች ጭምር ያሉበት የናጠጡ ባለሀብቶች ስብስብም ተካተውበታል። በሳውዲ አረቢያ መገናኛ ብዙሀን ስማቸው ከተዘረዘረ ባለሀብቶች መካከል በኢትዮጵያ በርካታ የንግድ ተቋማት ባለቤት የሆኑት ሼህ መሐመድ ሁሴን አላሙዲ አንዱ ናቸው። መገናኛ ብዙሃኑ ያወጧቸው መረጃዎች የባለ ሀብቱን ፎቶ ጭምር የያዙ ቢሆንም ከእርሳቸው ወገን የተሰጠ ማስተባበያም ሆነ ማረጋገጫ ባለመኖሩ ነገሩን ድፍንፍን አድርጎታል። ጉዳዩን እየተከታተለ የሚገኘው የሪያዱ ዘጋቢያችን ስለ ሺሽብሩ ግን የአላሙዲንን መታሰር ከምንጮቼ አረጋግጫለሁ ብሏል። አላሙዲን የተወሰኑት ታሳሪዎች እንዲቆዩ ተደርገውበታል በተባለው የሪያዱ ሪትስ ካርልቶን ባለአምስት ኮከብ ሆቴል ውስጥ እንደሚገኙ ምንጮቹ እንደነገሩት ገልጿል። እዚህ ነገሩን በቅርብ የሚያውቁ ሰዎች ለእኔ በስልክ እንዳረጋግጡልኝ ዛሬም ቼክ አድርጌው እንደነገሩም እዚሁ አለ የተባለው ትልቁ ሆቴል ውስጥ ካሉት ሰዎች መካከል አንደኛው እሳቸው እንደሆኑ ዛሬም አረጋግጠውልኛል እና ሞሮኮ ሀገር ትልቅ ንብረት አላቸው፣ ሼር አላቸው፣ የዘይት ማጣሪያ ተቋም አላቸው። የሞሮኮ ሚዲያዎች ጥቅማቸው ስለሆነ በስሱ ዘግበውታል የእርሳቸውን መታሰር። በእርግጥም አላሙዲን በቁጥጥር ስር ውለዋል የሚለውን ለማጣራት ወደ አዲስ አበባ ጉዳዩ ወደሚመለከታቸው ወገኖች ደጋግመን ብንደውልም ምላሽ የሚሰጠን ማግኘት አልቻልንም። የሼክ መሐመድ አላሙዲን እስር በኢትዮጵያውያን ዘንድ መነጋገሪያ እንደሆነው፣ ከዓለም ቁንጮ ቱጃሮች አንዱ የሆኑት የልዑል አልዋሊድ ቢጥላል በቁጥጥር ስር መዋል የብዙዎችን ቀልብ ስቧል። ልዑል አልዋሊድ እንደ ትዊተር፣ አፕል፣ ሲቲ ግሩፕ ባንክ እና ፎርሲዝን ሆቴሎች ባሉ ዓለም አቀፍ ስመጥር የንግድ ተቋማት የአክሲዮን ድርሻ ያላቸው ናቸው። ከሳውዲ አረቢያ መስራች አባት ከንጉሥ አብዱልአዚዝ አልሳዑድ የልጅ ልጆች አንዱ የሆኑት የ62 ዓመቱ ልዑል አልወሊድ ከሳውዲ ንጉሳውያን ቤተሰቦች መካከል በግልጽ ነገሮችን የሚናገሩ ነበሩ ይለዋቸዋል። የአሁኑ የአሜሪካ ፕሬዝደንት ዶናልድ ትራምፕ ለመሪነት በእጩነት በቀረቡ ጊዜ የወረፏቸው ሁሌም በምሳሌነት ይነሳል። ልዑሉ ትራምፕን ለመላው አሜሪካ ማፈሪያ ሲሉ የጠሯቸው ሲሆን ከእጩነትም ራሳቸውን እንዲያገሉ ሁሉ ጠይቀዋቸው ነበር። በረጅም ጊዜ የሴቶች መብት ተሟጋችነታቸውም የሚታወቁ ናቸው። የሪያዱ ስለሺ የልዑል አልወሊድ መታሰር ከባድ እርምጃ ነው ይላል። ወሊድ ቢጥላል፣ አባቱ ቢጥላል አብዱልአዚዝ አልሳውድ የነመልክ ሰልማን ወንድም ናቸው። እሳቸው በአስራ ዘጠኝ ስልሳዎቹ ለረጅም ዘመት የዚህ ሀገር የገንዘብ ሚኒስትር ሆነው የሰሩ ናቸው። አሁን አኩርፈው ከወንድማቸው ጋር አልተስማሙም ሌላ ሀገር ላይ በስደት ነው እየኖሩ ያሉት ልጃቸው እንደው ከአባቱ ያገኘው የተወሰነ ነገር ይዞ ቢሊዮን ካፒታል ያለው ነው እንደገና ደግሞ ከዛም በላይ ለሳውዲ አረቢያ ትልቅ መልካም ገጽታ ነበር ወሊድ ይችላል ቋንቋው ጥሩ ነው አተሳሰቡ ጥሩ ነው አድማስ ጥሩ ነው በብዙ ሚዲያዎች ላይ ቅርብ ነው እነ ሲኤንኤን ላይ እነ ቢቢሲ ላይ በተደጋጋሚ እየቀረበ መፍትሄ የሚሰጥ ነው፣ ምክር የሚሰጥ ነው፣ ትልቅ የቢዝነስ ሰው ነው። ሶሶ ለሳዑዲዎችንም ኢንስፓየር ያደረገ ሰው ነው፣ ያነቃቃ ሰው ነው፣ እንዲማሩ ሞዴል የሆናቸው ሰው ነው። እሱን መንካት ማለት በጣም ከባድ እንደሆነ ይሰማኛል። የልዑል አልወሊድ መታሰር ለሀገሬው ብቻ ሳይሆን ለዓለም አቀፍ ባለወረቶች ጭምር ድንጋጤን እንደፈጠረ ኮንትሮል ሪስክስ በተሰኘ ተቋም የፖለቲካ ተንታኝ የሆኑት ግርሃም ግሪፍትስ ይገልጻሉ። እርሳቸው ማለት እኮ ታማኝ ሽርካቸው እና በንጉሳውያን ቤተሰብ ውስጥ የምታመን አይነት ስብዕና ያላቸው ሰው ናቸው። በተወሰነ ደረጃም የንጉሳውያን ቤተሰቡን የንግድ ጥቅሞች የሚከታተሉ የነበሩ ናቸው። ለበርካታ የንግድ ሰዎች እርሳቸው ተያዙ ማለት በጣም ሁኑ የሚያደናግር ነው። ከታሰሩት አስራ አንድ ልዑላን መካከል ሌላው ከፍተኛውን ትኩረት የሳቡት አሁን በስልጣን ላይ ካሉት ንጉሥ ሰልማን በፊት ሀገሪቷን የመሩት የንጉሥ አብደላ ልጅ ልዑል ሙጢብ ቢን አብደላ ናቸው። እስከ ቅዳሜ ምሽት ድረስ የአገሪቱ ብሔራዊ ዘብ ኃላፊ የነበሩት ልዑል ሙጢብ ስልጣናቸውን ተነጥቀው እምብዛም ሳይቆይ ነው ለእስር የተዳረጉት። ልዑሉ በአንድ ወቅት አሁን 81ኛ ዓመታቸውን የያዙት የንጉሥ ሰልማንን ዙፋን የመረከብ ተስፋ የነበራቸው ነበሩ። ሆነውም ባለፈው ዓመት የ32 ዓመቱ የንጉሥ ሰልማን ልጅ መሐመድ ቢን ሰልማን አልጋ ወራሽ ተብለው ሲሰየሙ ከዙፋን ተረካቢነት ገሸሽ መደረጋቸው በግልጽ ታይቷል። እንዲያም ሆኖ በሳውዲ ከፍተኛ ግምት የሚሰጠውንና የአልሳውድን ስራው መንግሥት የመጠበቅ ኃላፊነት የተሸከመው የብሔራዊ ዘብ ኃላፊነትን ይዘው ቆይተዋል። የሪያዱ ስለሺ የልዑል ሙጢብ ከሥልጣናቸው መነሳት አንድምታን እንዲህ ያስረዳል። እሱ በብዙ ሺ የሚቆጠር ወታደራዊ ዘብ በስሉ የሚንቀሳቀስ የነበረ ነው። እዚህ ሀገር ላይ ምን አለ መሰለህ፣ አንዳንድ ነገሮችን በቤተሰብ የመያዝ ነገር አለ። ለምሳሌ መከላከያ ሚኒስትር በአንድ የልዑላውያን ቤተሰብ እያዛ ከንጉስ አብደላ ንጉስ ከመሆናቸው በፊት የዚህ የልዩ ጦር የብሔራዊ ዘብ የናሽናል ጋር የሚባለው ዋና አዛዥ ነበሩ ለረጅም ጊዜ። እሳቸው ንጉስ ሲሆኑ ልጃቸውን መወዛ ቦታ ያደረጉት ደህንነቱንም በአንድ ቤተሰብ የመያዝ ሁኔታ አለ የውጭ ጉዳይ ሚኒስትሩ በአንድ ቤተሰብ አባት ሲያዝ ወደ ልጅ ወደ ልጅ እየወረደ የንጉስ አብዱልአዚዝ ቢን አልሳውድ ልጆች በጣም ብዙ ናቸው። በፋሚሊያቸው በቤተሰባቸው የተቀራመቷቸው እንደ ርስ የያዟቸው ነገሮች አሉ። መስሪያ ቤቶች አሉ፣ ታላላቅ ተቋማት አሉ። የመንግስታዊ ተቋማት ማለት ነው። አሁን መሐመድ ቢን ሰልማን የሰላሳ ሁለት ዓመቱ ወጣቱ ልዑል እነዚህ ነው እየመታ እያፈራረሰ ያለው። ይሄን ይሄን ስታይ ሜሪ ለስልጣን ያሰጋኛል፣ ለመፈንቅለ መንግስት ያሰጋኛል ወይም ደግሞ ሀገሪቷ ውስጥ ብጥብጥ ያስነሳል ብሎ ያሰበባቸውን ነገሮች እያመራረሰ እየመታ ነው የሚሉ ወገኖችም አሉበት። የልዑል ሙጢ መታሰር የአልጋ ወራሹን የመሐመድ ቢን ሰልማንን ስልጣን ለማደላደል የተወሰደ እርምጃ አድርገው ከሚያስቡት መካከል የፖለቲካ ተንታኙ ግራሃም ግሪፍትስ ይገኙበታል። መሐመድ ቢን ሰልማን በጦር ኃይሎች እና በደህንነት አገልግሎቱ ውስጥ የወሰዱትን የማጠናከር ስራን ተመልክቶ እርሳቸው ከስልጣናቸው የመነሳታቸው ጉዳይ አይቀሬ እንደሆነ ተገምቶ ነበር። መሐመድ ቢን ሰልማን መጀመሪያ የመከላከያ ሚኒስትሩን ቀጥሎ የጸረ ሽብር እና የሀገር ውስጥ ደህንነት አገልግሎትን በእርሳቸው የበላይ ጠባቂነት ስር እንዲሆኑ አደረጉ። ከዚህ ውጪ የነበረው አንድ ኃይል የብሔራዊ ዘቡ ነው። የብሔራዊ ዘቡን አመራርን ለመለወጥ የነበሩ ሌሎች እቅዶች ቢኖሩም ነገር ግን ቀጥተኛ መነሻ ምክንያቱ ያ ነው። የፖለቲካ ተንታኙ ከልዑሉ እስር ጀርባ ያለውን ፖለቲካዊ ምክንያት እንደሚገልጹም አንድ የሳውዲ መንግስት ባለሥልጣን ግን በልዑል ሙጢብ ላይ የተወሰደው እርምጃ ከገንዘብ ምዝበራ ጋር የተያያዘ ነው ሲሉ ለሮይተርስ የዜና ወኪል ተናግረዋል። ልዑል ሙጢብ 10 ቢሊዮን ዶላር የሚያወጣ የስራ ውል ለራሳቸው ድርጅቶች መስጠታቸው፣ በእውን የሌሉ ሰራተኞች እንዳሉ አስመሰለው ቅጥር መፈጸማቸው ከተጠረጠሩባቸው ወንጀሎች መካከል ይገኙባቸዋል ሲሉ ባለስልጣኑ ገልጸዋል። ልዑል አልዋሊድም ተመሳሳይ የሙስና ክስ እንደቀረበባቸው ባለሥልጣኑ አመልክተዋል። ልዑሉ በሕገወጥ መንገድ የተገኘን ገንዘብ ህጋዊ ማድረግ ጉቦ መስጠትና ባለስልጣናት ላይ ጫና በማሳደር መጠርጠራቸውን ለሮይተርስ መረጃውን የሰጡ ባለስልጣን ዘርዝረዋል። ይህ የገንዘብ ምዝበራ ጉዳይ በመንግስት ባለስልጣናት ብቻ ሳይሆን ጉዳዩን በቅርበት በሚከታተሉ ተንታኞችም ዘንድ የሚቀነቀን እንደሆነ ስለሺ ይናገራል። በትክክል እዚህ ሀገር ላይ ከፍተኛ የሆነ ምዝበራ ሲካሄድ ኖሯል የሚሉ ሰዎች አሉ እዚህ ነገር ላይ ማን ከማን ነው የሚብሰው ወይንም የሚያሰው? በምዝበራው ያልተሳተፈ የንጉሳዊ ቤተሰብ አለ ወይ የለም የሚለው እንዳለ ሆነው፣ ንጉሱንና ልጃቸውን አልጋውራሹን ጨምሮ የሚጠራጠሩ ሰዎች እንዳሉ ሆነው ግን አንዳንድ በጉዳዩ ላይ ያነጋገርኳቸው ሰዎች እንደሚያመለክቱት በትሪሊየን ዶላር የሚገመት ብል ላለፉት በርካታ ዓመታት ሲዘረፍ ኖሯል። ከዚህ ሀገር ላይ ይሄ አገር እንደሚያገኘው ገቢ አስራ አንድ ሚሊዮን በርሜል ነዳጅ በቀን ለዓለም ገበያ የሚያቀርብ ሀገር ነው። ይሄ ሀገር ያለው እድገቱ የሚታየው መሬት ላይ የሚታየው ልማትና እድገት የተጠበቀውን ያህል አይደለም፣ የገቢውን ያህል አይደለም። ስለዚህ በከፍተኛ ሁኔታ የመመዝበር ነገር፣ በጥቅም ተያይዞ የመመዝበር ነገር አለ። ይሄ ነገር መስራት አለበት ነው ሌላ ሁለተኛ ወገን የሚለው እና ይጠቅሳሉ። አሁን የገንዘብ ሚኒስቴር ሆነው የሚሰሩ የነበሩ ሰውዬ በቁጥጥር ስር የዋሉ አሉ። ለሁለት ለሶስት ነገስታት ሙሉ ያለፉት ሰላሳ አርባ አመታት የገንዘብ ሚኒስትር የነበሩ ሰውዬ ናቸው። እኚህ ሰውዬ ጋር በተያያዘ ወደ ኋላ ፋይል ሄደው በየት ዓመተ ምሕረት ላይ በየት ጊዜ ምን ያህል ወጣ፣ እንዴት ተከፈለ፣ ለምን ተከፈለ ስራዎችን ደግሞ እነዚህ እነዚህ ስራዎች አልቀው መች ርክክብ ተደረገ የሚባለውን ነገር ፋይል እያወጡ እነዚህም ከፍተኛ ባለሀብቶች እንዳስገቧቸው የሚከራከሩ ሰዎች አሉ። የሳውዲ የፖለቲካ ተንታኝና ጋዜጠኛ ማንሱር አልአሚር የእስር እርምጃው ከፖለቲካዊ ይልቅ ኢኮኖሚያዊ ምክንያት አለው ብለው ከሚያምኑት አንዱ ነው። በሙስና የተያዙት ሰዎች በከፍተኛ ስልጣን ደረጃ ላይ ያሉና በርካታ ገንዘብም ያላቸው ናቸው። በዓለም በበርካታ አገራትም የንግድ እንቅስቃሴ የሚያደርጉ ናቸው። ይህ መሪዎቻችን የኢኮኖሚውን ዘርፍ እንደ ጠቃሚ ጉዳይ መውሰዳቸው መሆኑን የሚያረጋግጥ ነው። ምንም እንኳን ኢላማ ያደረገው በዓለም ደማቅ ስም ያላቸው ሰዎችን ቢሆንም አሁን የሙስና ትግሉ የሚካሄድበት የኢኮኖሚ ምህዳር ተአማኒነት እንዲኖረው ለማድረግም ነው። የፖለቲካ ተንታኙ ግራሃም ግሪፍስ ግን ጉዳዩ የሙስና ዘመቻ መሆኑ ላይ ጥርጣር ያላቸው ይመስላል። እኔ እንደሚመስለኝ ነገሩ በትክክልም የፀረ ሙስና ጉዳይ ቢሆን መንግስት የምጠራጠረውን የዓለም አቀፉን ህብረተሰብ ለማሳመን አስቸጋሪ ጊዜ የሚገጥመው ይመስለኛል። ሁሌም ቢሆን ይህ ከፖለቲካ ስሌትና አጀንዳ ጋር የተያያዘ መሆኑ ላይ ጥርጣሬ ይኖራል። ነገር ግን በዚህ ወቅት ማንም ሰው በሙስና ጉዳይ ልመረመር እንደሚችል ለብዙዎቹ በግልጽ መልእክት ያስቀመጠ ነው። የዛሬው ጥንቅራችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።